ማህደረ ዜና በ1965 የኦሮሞ ነጻ አውጭ ግንባር ኦነግ በምህፃሩ በህቡ ሲመሰረት ከመስራቾቹ አንዱ ነበሩ። በ1983 የኢትዮጵያ የሽግግር መንግስት ሲመሰረትም ስማቸው ከገነነ ፖለቲከኞች አንዱ ነበሩ። ዛሬም ንቁ ፖለቲከኛ ናቸው። አሁንም ስለ ኢትዮጵያ ፖለቲካ ይናገራሉ። ኦሮሞ ሲነሳ እኔም ተጠቃሁ ብሎ አማራ የምነሳቱ የኢትዮጵያ አንድነት እውነተኛው አንድነት ይሄ ነው። መሰረቱ ተጥሏል። በዚህ ላይ እንገነባለን ወይስ እናፈርሰዋለን ነው ጥያቄው። አቶ ሌንጮ ለታ የኦሮሞ ዲሞክራሲያዊ ግንባር መስራችና ፕሬዚደንት የኢትዮጵያ ፖለቲካዊ ጉዞም የሕዝባዊው አመጽ መልእክት፣ አዲስ አበባ ላይ የተያዘው የተቀናቃኝ ፖለቲከኞች ድርድር ዋና ዋና ጉዳዮቻችን ናቸው። ላፍታም አብረን እንቆይ። የ1965ቷ ኢትዮጵያ ተማሪዎቿም፣ ወጣት ምሁራኗ፣ ባለሙያዎቿ፣ ወታደሮቿ፣ ሌሎችም ለለውጥ የተነሳሱባት በለውጥ ማዕበል የምትነዳ ሀገር ነበረች። ያኔው ወጣት ምሁርም ከብዙ የዕድሜ አቻዎቹም የተለየ አልነበረም። ያኔ የነበረው ፊውዳል ስርዓት ተገርስሶ ሁሉም ብሔሮች እኩልነት እንዲረጋገጥ ኦሮሞ የበኩሉን አስተዋጽኦ እንዲያደርግ ነበር ምኞታችን። ተመኘም ጀመረው ስለ ኦሮሞ ነጻነት ግንባር የሚታወራ ከሆነ ተሳሳፊ ነበር ታዲያ ለምን እሱን አልነገሩኝም እነሱም ይሮጣሉ ወጣት ናቸው ጊዜ ግን ይከንፋል አስራ ስምንት ዓመት የኢትዮጵያ ብቻ ሳይሆን የዓለም ፖለቲካም ተቀየረ ሺህ ዘጠኝ መቶ ሰማንያ ሦስት አዲስ አበባ ላይ አዲስ ስርዓት ተመሰረተ። የሽግግር መንግስት ከኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ቀጥሎ የኦሮሞ ነጻ አውጪ ግንባር ከሽግግር መንግስቱ መስራች የፖለቲካ ፓርቲዎች ሁለተኛው ትልቅ ፓርቲ ነበረ። የፓርቲው ምክትል ዋና ጸሐፊ አቶ ሌንጮ ለታም ከአቶ መለስ ዜናዊ ቀጥሎ ሁለተኛው ትልቅ ፖለቲከኛ ሆኑ። ዳር ግን አልዘለቀም። አቶ ሌንጮለታም ዛሬ እንደሚያስታውሱት ግን ነገር ሁሉም ገና ሲጀመር የሆነው በፍላጎት ሳይሆን በግፊት ነበር። እኛ አቅደን አይደለም የተሳተፍ ነው ተገፍተን ነው፣ በአሜሪካ መንግስት፣ በሻጋ በሱዳን መንግስት ተገፍተን ነው የተሳተፍ ነው። እንደዚያም ሆኖ በኢትዮጵያ ፖለቲካ ታሪክ ውስጥ አዲስ ምዕራፍ እንዲከፈት ብለን ነው ቻርተሩንም ሀሳብ ያቀረብ ነው። እንዳሰብነው ሳይሆን አንድ አምባገነን መንግስት ተገርስሶ በሌላ አምባገነን ተጠቋል። ኦነግም ከዘጠኝ ወር በኋላ ይመስለኛል ጁላይ 1992 ከሽግግር መንግስቱ ወጣ። ያኔ ከሽግግር መንግስቱ ለመውጣት ኦነግ መወሰኑን እርሶ ሲያውጁና አንድ የተዘጋጀ ጽሑፍ ሲበትኑን የነበርኩኝ አዲስ አበባ ዩኒቨርሲቲ አንድ ስብሰባ ተደርጎ ነበረ። እርሶ ከኦነግ ዋናው ተናጋሪ ነበሩ። ከኢህአዲግ ደግሞ አቶ ዳዊት ዮሐንስ ነበሩ። ሌሎች የተቃዋሚ ፓርቲዎችም ነበሩ፣ ሽግግር መንግስት ውስጥ የነበሩ እና ያኔ እርሶ ኦነግ ከሽግግር መንግስቱ መውጣቱን የወሰነበትን ወረቀት ወይም ሰነድ ሲበትኑ የኦሮሞ ሕዝብ ትግል ትግሉ ይቀጥላል፣ ለውጤትም ይበቃል ብለው ነበረ። አሁን ሲያስቡት ምን ያክል የኦሮሞ ህዝብ ትግል ተሳክቷል ብለው ያስባሉ? ለውጤት በቅቷል ብለው ያስባሉ? ኦነግ ምናልባት ስህተት ከሰራ የሰራው ስህተት ምንድን ነው ብለው ያስባሉ? ከሽግግር መንግስቱ ለመውጣት ሲወስን። አንደኛ ነገር ያን ቀን የተወሰነው ከሽግግር መንግስት መውጣት አልነበረም፣ ምርጫውን አለመሳተፍ ነበር። ምርጫው በኃይል እንደተጭበረበረ ስለተረዳን ምርጫውን አንሳተፍም ነው ያን ቀን ያወጅ ነው። ምርጫ ባለመሳተፋችን ያገፍቶ ሄዶ ከመንግስቱም እንድንወጣ ምክንያት ሆነ። ወደኋላ ዞር ስትመለከት ብዙ ነገር ይሄ እንደዚህ ቢሆን እንደዚያ ቢሆን ማለት ይቻላል። ግን እኛ ሰዎች ነን። ዛሬ ወደ ኋላ ተመልሼ ሳይ ድንገት እዛ ውስጥ ምንም ያህል አስቸጋሪ ቢሆንም መቆየቱ ሳይሻል አይቀርም ብዬ ያስባል። ጊዜ መክነፉን አላቆመም። ፖለቲካዊ ለውጡም እንደቀጠለ ነው። በጠመንጃም በራዲዮ ጋዜጣ ይደረግ በነበረው ትግል ላይ የኮምፒውተር በተለይም የኢንተርኔትና የተንቀሳቃሽ ስልክ አገልግሎት ታከለበትም። አቶ ሌንጮም ዛሬም ይታገላሉ። አስተሳሰብ የትግል ስልታቸው ግን እንዲያኔው አይደለም። ኦነግ ውስጥ ለሀያ ዓመት የአስተሳሰብ እና የስትራቴጂ መሻሻል እንዲፈጠር ጥረት አደረግኩ። ያ ጥረት ሳይሳካ ሲቀር አዲስ ድርጅት ማቋቋም ግዴታ ሆነ እንጂ ፈልጌ አልነበርም። እኔ ያው ኦነግ ሀሳቡን፣ ስትራቴጂውን እንዲያሻሽል ነበር የፈለግኩት። እርስዎም ከኦነግ ወጥተው የኦሮሞ ዴሞክራሲያዊ ግንባርን መመስረተ እንደታወቀ ሌንጮ ለታ ከኦሮሚያ ነጻነት ታጋይነት ወደ ኢትዮጵያ ዲሞክራታይዜሽን ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲመሰረት ወደ ማድረግ አስተሳሰብ ተቀየሩ። ከነጻነት ይልቅ ከብሔረተኝነት ይልቅ ወደ ኢትዮጵያዊነት ተመለሱ ይባላል። ምን ማለት ይሆን ይሄ? የፈለገ ሰው የፈለግ ሲንተና ሊያደርግ ይችላል። እኔ በበኩሌ ሁኔታዎች ተቀየሩ፣ እኛም ኦነግን ስንመሰርት ወጣቶች ነበር፣ አስተሳሰባችን ውስን ነበር። ሀያ ሰላሳ ዓመት ከቆየን በኋላ ያው ሀሳብ የተሻለ የለም ብሎ ማሰቡ ትክክል አይሆንም። ብዙ ነገር ነው የተማርነው። አንድ ሁለተኛ፣ በዓለም ደረጃ ትልልቅ ለውጦች ተፈጠሩ። በአፍሪካ ቀንድ አካባቢም ትልልቅ ለውጦች ተፈጠሩ። እነዚህን ለውጦች ግምት ውስጥ ትግል እንደጀመርክ መቀጠል የማያዋጣ ነው የሚል እምነት ነበረኝ እኔ በግሌ። ከዚህ በመነሳት ኢትዮጵያ ብቻ ሳይሆን የአፍሪካ ቀንድ በሙሉ ዲሞክራሲ እንዲሰፍን መታገሉ ለሁላችንም ይጠቅማል ከማለት አሁን ያለውን የብሔሮች ፌዴሬሽን ዲሞክራሲያዊ እንዲሆን መታገሉ ይቀላል፣ ይሄ ይሻላል፣ ገንቢም የሚሆነው ይሄ ነው ከማለት ነው ሀሳቤን የቀየርኩት። ኢትዮጵያዊነት ስለሚባለው ሁለት አይነት ኢትዮጵያዊነቶች አሉ። እስከ ደርግ ውድቀት ድረስ ሲታሰበ የነበረው ኢትዮጵያዊነት በኦሮሞነት፣ ስዳማነት፣ ትግሬነት መቃብር ላይ እንዲመሰረት የታሰበ ኢትዮጵያዊነት ይህን ኢትዮጵያዊነት ዛሬም አልቀበልም። ኢትዮጵያዊነት እኔ የምቀበለው ኦሮሞነትን፣ አማራነትን፣ ትግሬነትን የሌሎችም ብሔሮች ማንነትን የሚያንጸባርቅ ኢትዮጵያነት ይቀበላሉ። የኦሮሞ ዲሞክራሲያዊ ግንባር ኦዴክ በተመሰረተ በዓመት ከመንፈቁም ኢትዮጵያ በህዝባዊ ተቃውሞ ትንፈቀፈቅ ገባች። በተለይ በኦሮሚያና በአማራ መስተዳድሮች የተቀጣጠለው ህዝባዊ ተቃውሞና አመፅ ታዛቢዎች እንደሚሉት የኢትዮጵያ ፖለቲከኞች ተቃዋሚ ሆኑ፣ ገዢ የህዝቡን የልብ ትርታ በቅጡ እንደማያዳምጡ ጉሉህ አብነት ነው የሆነው። አቶ ሌንጮ ለታ ደግሞ ተቃውሞውን የህዝቡን ብስለት ጠቋሚ ለኢትዮጵያ ትክክለኛ አንድነት መሰረት ጣይ ለፖለቲከኞቿም አስተማሪም ይሉታል። ይሄ ህዝባዊ አመፅ ያመለከተው ነገር ህዝቡ ራሱ ነፃነቱን፣ መብቱን ለመቀዳጀት መወሰኑን እዛ ላይ መድረሱን ነው። ይሄ በጣም የሚያበረታታ መደገፍ ያለበት ሁኔታ ነው። በሌላ በኩል ማዕከላዊ የሆነ አመራር ስለሌለው በደንብ ማቀናጀት አስቸጋሪ ስለሚሆን በመንግስትም በቀላሉ ሊመሰረ ስለሚችል አሳሳቢ ነው። እኔ እንደታየኝ ለመጀመሪያ ጊዜ ለኢትዮጵያ አንድነት መሰረቱ ተጣለ ብዬ ነው የማምነው። ለምን ኦሮሞ ሲነሳ እኔም ተጠቃሁ ብሎ አማራ መነሳቱ፣ አማራ ሲጠቃ ኦሮሞም እኔም እንደተጠቃሁ እቆጥራለሁ ብሎ መነሳቱ፣ የኢትዮጵያ አንድነት እውነተኛው አንድነት ይሄ ነው። በዚህ ላይ እንገነባለን ወይስ እናፈርሰዋለን ነው ጥያቄ። ይሁንና የሁለቱ ብሔረሰቦች ልሂቃን ፖለቲከኞች ብዙ ጊዜ ረጋ ብለው ሲነጋገሩ አናይም። ከፍተኛ የሆነ መገፋፋት፣ እንዲያው መጠላላት እንኳን ማለት ቢቀር መገፋፋት አለ። ይሄ ህዝባዊ አመፅና ንቅናቄ በሁለቱ ብሔረሰቦች አባላት ዘንድ የታ- የፈጠረው ትብብር ምናልባት ወደ ልሂቃኑ ሄዶ በመከባበር ላይ የተመሰረተ አንድነት ሊፈጥር ይችላል ወይ? ቢያንስ አንድነቱ ቢቀር ግንኙነት መፍጠር ይችላል ብሎ ያስባሉ? እርስዎ የኢትዮጵያ ልህቃን ኦሮሞም ይሁን አማራ፣ ሌሎችም የሚያበረታታ የዲሞክራሲ ባህል እስከ ዛሬ አላሳዩ። መተላለቅን ነው። ይሄ መቀየር አለበት። ይሄ እስካልተቀየረ ልህቃን መሪ ሊሆንም አይችልም። አሁን ከልህቃን እጅ ወጥቷል። ትግሉ ህዝብ እጅ ገብቷል። ይሄን መቀበል አለብን። በዛ ላይ መገንባት አለብን። የኦሮሞና የአማራ ልህቃን ከዚህ ተምረው ከህዝባቸው ተምረው የተሻለ ሁኔታ ይፈጥራሉ። እኔ በበኩሌ ብዙ ተስፋ የለኝም። ነገር ግን ያ ሁኔታ እንዲፈጠር በበኩሌ የሚችለውን ለማድረግ ሞክራለሁ። የኢትዮጵያ ገዢ ፓርቲ የኢህአዴግና የተቃዋሚዎቹ ተወካዮች በቅርቡ ድርድር ጀምረዋል። ተደራዳሪዎቹ ባለፈው አርብ የመደራደሪያ ረቂቅ ሀሳብ ያሉትን ሰነድ አጥንተው ዳግም ለመሰብሰብ ቀጠሮ ይዘዋል። አቶ ሌንጮ የሚመሩት የኦሮሞ ዴሞክራሲያዊ ግንባር በድርድሩ እንዲካፈል አልተጋበጸም። የድርድሩን ሂደት ግን ከሩቅም ቢሆን እየተከታተለ ነው። አንደኛ ነገር በእኛና በመንግስት መካከል አሁን ግንኙነት የለም። ስለዚህ አልተጋበዝንም፣ እንድንጋበዝም አልጠየቅም። ይሄን ግልጽ ለማድረግ እፈልጋለሁ። ሁለተኛ፣ ማንም ከማንም ጋር ይሁን ድርድር ማድረጉ የሚያበረታታ ነው የሚደገፍም ነው። ነገር ግን የአንዳንድ ፓርቲዎች አባላት እስር ቤት እያሉ፣ በአስር ሺዎች የሚቆጠሩ ሰላማዊ ሰልፈኞች እስር ቤት እያሉ የሚደረገው ድርድር የትም አያደርስም የሚል እምነት ነው ያለኝ። እኔ በግሌ አገር ቤት ያሉትም ፓርቲዎች ተባባሪያቸው የሆኑ ሰዎችና የፓርቲ መሪዎች እስር ቤት እያሉ ድርድሩ መጀመራቸው እንዴት አድርገው እንደተቀበሉ ለማሰብ ይከብደኛል። አንድ ጊዜ ኢትዮጵያ ሄደው ነበረ ሁለት ሺህ አስራ አምስት መሰለኝ ማርች አካባቢ ምን አድርገው መጡ? ምንም አልተደረገም። መሪዎቹን ለማነጋገር ነበር የፈለግኩት። እነሱ ፍላጎት አልነበራቸውም። እንዲያውም ወደ ውጭ ሀገር እንድመለስ ነው መልዕክት ሌላ ኮል። አርበኞች ግንቦት ሰባት ጋራ የጋራ ትብብር መስረታችኋል። ምንድን ነው ይሄ ትብብር ማለት? ይሄ ትብብር በአነስተኛ ነጥቦች ላይ የተግባቡ ኃይሎች ቅንጅት እንዲኖራቸው ነው፣ አብረው እንዲታገሉ በጣም አነስተኛ በሆነ ነጥብ ላይ ነው ስምምነት ላይ ተደረሰው። የረጅም ጊዜ ፖለቲካ ልምድ አዳብረዋል። ከኦነግ ምስረታ በኋላ እንኳን ብናስበው ወደ አርባ ዓመት ገደማ ነው። ይህን የረጅም ጊዜ ልምዶን ቅድምም ጠቃቅሰዋል። በወጣትነት የተደረጉ ውሳኔዎች፣ የተወሰዱ እርምጃዎች አሉ። አንዳንዶቹ ዛሬ ሲያስቧቸው ትክክል የማይመስሉ አሉ። ዛሬ ደግሞ ያኔውን ወጣት ሌንጮ ለታ አይነት ዕድሜ ላይ ያሉ ፖለቲከኞች በመንግስትም በተቃዋሚ ጎራም አሉ። ምንድን ነው እስኪ የእርስዎ ምክር፣ ምን ቢያደርግ ነው የተሻለ ኢትዮጵያ መፍጠር የሚቻለው የተሻለ ስርዓት መገንባት የሚቻለው? መቻቻልን መልመድ፣ ዲሞክራሲያዊ ለመሆን መታገል። ሁላችንም ዲሞክራሲ እንፈራለን፣ የራሳችን ሀሳብ ብቻ ስራ ላይ እንዲውል እንፈልጋለን። የራሳችን ሀሳብ እንደሚሸነፍም ከአሁኑ አውቀን ዲሞክራት መሆን ላይ መስራት፣ ትዕግስት ከፍተኛ ትዕግስት ያስፈልጋል። የኢትዮጵያ ሁኔታ እና የአፍሪካ ቀንድ ሁኔታ በጣም የተወሳሰበ ነው። ይህም በቀላሉ መፍታት አይቻልም። በዚህ ላይ በርትቶ ለረዥም ጊዜ ለመስራት ዝግጁ መሆን ያስፈልጋል። በተለይ በማንም ላይ ጥቃት ሲፈጸም ያን ጥቃት እኔ ላይ ባይደስም መቃወም አስፈላጊ ነው። ለምሳሌ አሁን በኦሮሞ ሕዝብ ላይ ዘመቻ እየተካሄደ ነው። ልዩ ፖሊስ የተባለ የሱማሌ አካባቢ ከአዋሽ ሸለቆ እስከ ቦረና በኦሮሞ ላይ እየዘመተ ነው። የተቀረው ኢትዮጵያዊ ዝም ብሎ እያየ ነው። ይሄን አንድ ላይ ሆነን መቃወም አለብን። በጎንደር ላይ የደረሰውን ጥቃት እኛም ኦሮሞዎች መቃወም አለብን። ይሄን ይሄን አይነት ሁኔታ ካሳየን አዲስ የፖለቲካ ስርዓት ለመመስረት የተሻለ እድል ይገኛል ብዬ ስለማምን ወጣቶቹ እነኝን የመሳሰሉትን ሀሳቦች እንዲደግፉ እንዲቀበሉ አሳቤን አቀርባለሁ። የኦሮሞ ዲሞክራሲያዊ ግንባር በሚቀጥሉት አንድ አመት ሁለት አመት ወይም እስከሚቀጥለው ምርጫ ድረስ ምን ለማድረግ ነው የተዘጋጀው? አሁን እየተዘጋጀን ያለው ያለው የድርጅት በየአራት ዓመቱ የሚካሄደውን ስብሰባ እናደርጋለን። በዚህ በሚመጣው ሰመር አዲስ አባላት ይመረጣሉ። የኢትዮጵያ ሀገራዊ ንቅናቄ እየበረታ እንዲሄድ ከኦሮሞ ድርጅቶች ጋር ያለን ግንኙነት የበለጠ እየበረታ እንዲሄድ ለሁሉም እንደ ብሪጅ ሆነን ለማገናኘት እና አዲስ የፖለቲካ ባህል በኢትዮጵያ እንዲሰፍን ጥረታችን እያደረግን እቆያለን። ኦነግ ከሽግግር መንግስቱ እስከወጣበት እስከ 1984 ድረስ የኦነግና የኢህአዴግ የኦነግና የሻዕቢያ ግንኙነት ጥብቅ እንደነበር በሰፊው ይታመናል። የሶስቱም የፖለቲካ ድርጅቶች ግንኙነት ደግሞ በሌንጮ መለስ ኢሳያስ ወዳጅነት ላይ የተመሰረተ ነበረ። መለስ በጣም ታታሪ ፖለቲከኛ ነበር። አቶ ሳያስ ገዢ ናቸው። የትኛውም ክፍል አንድ ቤት ብቅ ቢሉ በደንብ የሚታዩና የሚሰሙ ሰው ናቸው። ዛሬ አብዛኛው በእርግጥ ትዝታ ነው። የከእንግዲህ ሁንጂ አጓጊው አቶ ለንጮለታን በጣም አመሰግናለሁ። ነጋሽ መሐመድ ነኝ። እስኪ ቸር ያሰማንበል።